ሻለቃ ዳዊት የከሸፈች ሀገር የሚያደርጋት ያሏቸውን ዝርዝሮች ያቀርባሉ። ከቀደመው ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን ሲመጡ ነበረውና አሁን ያለውን በእርግጥ እርሶ ባቀረቧቸው ውስጥ መለካታቸውን እናነጻጽራለን። ነገር ግን የተለያየ ሀሳቦችን የማግኘት እድላችን ለማስፋት ሌላ ጥያቄ ሳላክል ዶክተር ዮናስ የተከታዩን እድል ለእርሶ ተስፋ ለመቅረጦን ለውጡም ማስተካከያ ማስፈለጉን ገልጸው ግን ያሉት ሁኔታዎች ሻለቃ ዳዊት እንዳቀረቡት ያን ያህል አስጊ ወይም የከፋ ተስፋ ራጭ ሁኔታ መስሎ አልተሳሉም በጽሁፉ ምን ይላሉ ሻለቃ ዳዊት ላሉት በመጀመሪያ ደረጃ ማለት የምፈልገው በለውጡ ተስፋ አልቆረጥኩም ብቻ ሳይሆን የኔ አቋም ከዛም ከፍ ያለ ነው ለውጡ በአሁኑ ጊዜ የፕራይም ሚኒስተሩ የለውጡ አያያዝ ተፋንድመንታል ሌቭል በመሰረታዊ ደረጃ ትክክል ነው ብዬ ነው የማምነው ሆኖም ግን የአስተዳደሩ ወይንም የማኔጅመንት ብዙ ስህተቶች ተሰርተው ነበረ። እነሱ ላይ ነው ያተኮርኩት። ጽሁፌንም እንዳየኸው ለዛም አስፈላጊ እርማቶች መደረግ አለባቸው የሚል ነው። አንደኛው። ሁለተኛው እስካሁን ድረስ የፐብሊክ ሪሌሽንስ እና የኮሚኒኬሽኑን ኢኮሲስተም ማለት ከህዝቡ ጋራ መንግስት ከህዝብ ጋራ ያለው ግንኙነት አልተመሰረተለትም ነበር። እንግዲህ አሁን ኢትዮጵያ ውስጥ ያለው ኢፒአርዲኤፍ ነው ኢህአደግ ነው። ኢትዮጵያ ውስጥ አንድ ያለ ፓርቲ፣ እዛ ፓርቲ ውስጥ ያሉት ባላቸው ፕላትፎርም ባላቸው መድረክ ያለውን ለውጥ ሊገፉትም ይችላሉ፣ እንዲሰምር ሊያደርጉትም ይችላሉ፣ ሊጎትቱትም ይችላሉ። ጠቅላይ ሚኒስትር አብይን በብዛት የደገፋቸው ከዛ ሲስተም ውጭ ያለ ኢትዮጵያዊ ነው ዳያስፖራም ላይ ያለው ኢትዮጵያም ውስጥ ያለው ተገልብጦ የወጣው ኢትዮጵያዊነት የኢትዮጵያ ናሽናሊዝምን ያቀፈው ነው። በዚህ በዘር ፖለቲካ የተመረረው ነበረ እሳቸውን ያቀፈው። ትልቁ ስህተት የተሰራው ለዛ ለዚህ ኢትዮጵያዊ ነኝ ብሎ ለነበረው ፕላትፎርም መፍጠር አልተቻለም። ያ ማለት ኦዲፒን ወይንም የእሳቸውን ፓርቲ ይተዉ ማለት አይደለም። በአሁኑ ጊዜ የእሳቸውን ፓርቲ መተው አይችሉም። ምክንያቱም ምክንያቱ አንድ ፕላትፎርም ላይ ሆነህ ነው ለውጡን ለመምራት የምትችለው። ግን ትልቁ የእሳቸው አሴት የነበረው ለዛ ህዝብ መድረክ አልተከፈተለትም ነበር። መድረክ ስላልተከፈተለት ደግሞ ያለውን ለውጥ ኢንፍሉዌንስ ሊያደርግበት ወይንም ደግሞ የእሱን አስተዋጽኦ ሊያበረክትለት ሊያበረክትለት የሚችልበት መንገድ ጠባብ ነበረ። ያ ነው ኮንፊውዝ አደረገው። ወይንም ተደምሬያለሁ ብሎ የነበረው ተቀንሻለሁ በዓመት ያስገባው ከሚል ነው እንጂ በፋንዳሜንት በመሰረታዊ ደረጃ ጠቅላይ ሚኒስተሩ እስካሁን የሚሰሯቸው ነገሮች የተሳሳቱ ናቸው ብዬ አላምንም። መልካም። ሁለተኛ የእኔ እንግዲህ አመለካከት የሻለቃ ዳዊት አቀራረብ ላይ አንደኛ ይሄንን ችግር የፈጠረው መሰረታዊ ችግሮችን ሙሉ ለሙሉ የተቀበሏቸው አልመሰለኝም። ከዚህ ነው ይህ ፕራይም ሚኒስትር ወይንም አሁን ያለው መንግስት ከዛ ነው እጅ የተጀመረው የሚለውን የተቀበሉት አልመሰለኝም ሙሉ ለሙሉ። በሁለተኛ ደረጃ ግን ያቀረቧቸው ብዙ ነገሮች ከተለያዩ ቦታ ላይ የተነሱ ናቸው፣ ኤፒሶዲክ ናቸው። ኤፒሶዲክ እንግዲህ ምንድን ነው? በአንድ ወቅት በአንድ ቦታ የሚከሰቱ አይነት ናቸው እያሉን ነው። ነገሮች እሱን ነው የማወራው። እኛ አንድን ለውጥ ማምጣት የምንችለው ሲስተሚክ የሆነ እሱ ላይ ፎከስ እስካደረግን ድረስ ነው ኢትዮጵያ ካለችበት ሁኔታ ላይ ተነስቶ ለውጥ በሚደረግበት ጊዜ አሁን የምናያቸው ብዙ ነገሮች ይመጣሉ። በእርግጥም ሁሉ ነገር ስላልተሰራ መሆን ከሚገባው በላይ እየተፈጠረ ነው። ከዛ ውጭ እንደው አንድ ነጥብ ማለት የምፈልገው በሻለቃ ዳዊት ላይ ብዙዎቹ ያቀረቧቸው እኔ ዓለም ባንክ ነበር የምሰራው በምሰራበት ጊዜ ከሰባ አንድ ሀገር በላይ ሄጅ አለሁኝ ከሰባ አንድ ሀገር በላይ ኢኮኖሚውን አይቻለሁኝ፣ የሶሻል ሁኔታውን አይቻለሁኝ። በብዛትም ባይሆን የተወሰኑ አፍሪካ ሀገሮች ጋራ ትናለኝ፣ ግን በብዛት ኤዥያ እና ላቲን አሜሪካ ላይ ነበር አደርገው ብዙዎቹ አሁን ለምሳሌ ፌይልድ ስቴት ነው በሚሉበት ጊዜ ብዙዎቹ የተጠቀሙባቸው ነገሮች ትክክል አይደሉም። በሳቸው መመዘኛ ከታየ ኢትዮጵያ ፌይልድ አትሆንም። እስኪ ያስጨብጡን፣ በሳቸው መመዘኛ ትክክል አይደሉም ያሏቸውን በጣም ዝርዝር ውስጥም ባይገባ አንድ ሁለት ብለው ያሳዩን እስኪ። አዎ አሁን ለምሳሌ አንደኛው የተናገሯቸው ምን ይላል? ፌልድ ስቴት ለመሆን ኢኮኖሚ የለም ወይንም ደግሞ የወደቀ ነው። ኖ ኢኮኖሚ ኦር ዲስፋንክሽናል ኢኮኖሚ የሚል አቀራረብ አላቸው። አሁኑ ያሉት ጠቅላይ ሚኒስትር የመጡት በሁለት ሺ አስራ ስምንት መጀመሪያ ላይ ነው። የአይኤምኤፍ የኢኮኖሚክ ድገቶችን የሚያደርገው ከጁላይ እስከ ጁን ነው። እንግዲህ የመጀመሪያው የሁለት ሺ አስራ ስምንትን አስራ ሰባት ሰባት ነጥብ አምስት ፐርሰንት አድጓል ኢትዮጵያ ይላል። ከዛ ውስጥ የእሳቸው ሚና ሜቢ ሶስት አራት ወር ነው ም የእሳቸው ሊሞገሱበትም ሊወቀሱበት የሚችል አይደለም። የሁለት ሺ አስራ ስምንቱን ግን አይኤምኤፍ የሚለው ይሄም ግምት ነው፣ ስምንት ነጥብ አምስት ፐርሰንት ኢትዮጵያ አድጓል ይላል የማደግ እድል አለው ይላል እስከ ጁን እስከ ጁላይ እስከ ጁን ሁለት ሺህ አስራ ዘጠኝ ማለት ነው ከሁለት ወር በኋላ ያንንም ደግሞ በአፍሪካ ውስጥ የመጨረሻው ከፍተኛውን እድገት ያሳየ አንደኛ ኢትዮጵያ ነው ሁለተኛ ሩዋንዳ ነው ሶስተኛ ሴኔጋል ነው ይላል ያንን በምንልበት ጊዜ እንዴት አድርገን ነው ኢኮኖሚው የለም ወይንም ወድቋል የምንለው ይህ አንዱ ነው ሁለተኛ ልጥቀስ የኢትዮጵያ ዴት ቱ ጂዲፒ ሬሾ ይላል እዳ ዘጠኝ ፐርሰንት ነው የብድር የኢትዮጵያ ብድር በነብስ ወከፍ ሲለካ ከኢኮኖሚው ጋር ሲመዛዘን ይላል የአለም ባንክን የሚሆን የዩናይትድ ኔሽን ወይንም የአይ ኤም ኤፍንም ዳታዎች በምንመለከትበት ጊዜ ከኢትዮጵያ የባሰ ወደ ሰባ አራት ሀገሮች አሉ። ከኢትዮጵያ የእጥፍ እጥፍ ያላቸው እነ ለምሳሌ ጃፓን ሁለት መቶ ሰላሳ ፐርሰንት ነው። አሜሪካ አንድ መቶ ዘጠኝ ፐርሰንት ነው። እነ ህንድን የተመለከትክ እንደሆነ እነ ኬንያን የተመለከትክ እንደሆነ ኢትዮጵያ ካላት ዴቱ ጂዲፒ ወይንም እዳ ከጠቅላላ የኢኮኖሚው ጋራ ሲመዛዘን ሀምሳ ዘጠኙ ፐርሰንት ከማንኛውም አገር እንትን አይደለም እንዲሁም እኔ ብዙ ቦታ ላይ ጽፌያለሁ የኢትዮጵያ መንግስት ያንን ነገር ከፍጹም ከቁጥር ውስጥ መክተት የለበትም በተለይ ከቻይና ውጪ ከወርልድ ባንክ እና ከአይምኤፍ በትልቅ አውሮፕላን ጭኖ ቢያበድሯችሁ ተቀበሉ ምክንያቱም ሲያበድሯችሁን መክፈል እንደማትችሉ እያወቁ ነው የሚያበድሯችሁ አሁን ባለንበት ሁኔታ። ስለዚህ ወደ ኋላ ማለት የለብንም የሚል ሁሉ የጻፍኩታለና። አሁን ይሄ እንደ ፌይልድ ስቴት ሆኖ ሲቀር ትክክል አይደለም። አይ ቲንክ ትንሽ በርከት ያለ ጊዜ ቢኖረን እያንዳንዱ ሻለቃ ዳዊት ያስቀመጧቸው ነገሮች ተመርጠው መጥፎ መጥፎ መጥፎ መጥፎ የሚባሉ ነገሮች ተመርጠው ነው። እኔ ሀያ አራት ሰዓት ብትሰጠኝ፣ ኢትዮጵያን ሶማሌን አስመስዬ ልጽፍልህ ይችላለሁ። ኢትዮጵያን ስዊትዘርላንድን አስመስዬ ልጽፍልህ ይችላለሁ። ሴሌክቲቭ የሆነ የፋክት ፋይንዲንግ ካደረግን ማለት ነው። አጠቃላይ ስዕሉን አይሰጥም። ከዚህ ውጭም የሆነ የትኛውንም መንገድ ልንከተል እንችላለን የሚል ይመስላል። ለመከራከር ያህል ለሻለቃ ዳዊት እድል መስጠት ስላለብኝ ሌሎች ነጥቦችንም ስለማነሳ ነው የሚመልሱት። አንድ ጥያቄ እርሶ ጋ አላቆይ ብድርን በተመለከተ የተንሰራፋ ሙስና ባለበት ብድርን በገፍ መውሰድ ችግር ሊሆን የሚችልበት ሁኔታ አይታየዎትም? እርሶ ጋር ስንመለስ የምንመለከተው ጥያቄውን። ሻለቃ ዳዊት ሻለቃ ዳዊት በቀጥታ ዶክተር ዮናስ ላሏቸው ጥያቄዎች መልስ በመስጠት ይጀምሩ። ዶክተር ዮናስ፣ እኔ ኢኮኖሚስት አይደለውም፣ ነገር ግን ይገባኛል ነገሩ፣ ነገሩ ይገባኛል። ወርልድ ባንክና አይኤምኤፍ ሁልጊዜ አበዳሪዎች ናቸው። አበዳሪዎች ስለሆኑ እነሱን ለሚመለከቱት አበዳሪዎች ብድራቸውን እንዲመለስ የሚፈልጉት እና ሁል ጊዜ የአንድን ሀገር ኢኮኖሚ ሁኔታ የሚመዝኑት ራሳቸው ያንን ብድር እንዴት ይመለስልናል ከሚለው ካልኩሌሽን ሂሳብ ሰርተው ነው። በጠቅላላው ግን እኔ ከማንንም ፋንድ ፎር ፒስ የሚለው ይሄ የፍራጃይል ስቴት ኢንዴክስ የሚያወጣው እኔ መረጥኩት አይደለም። የተቋቋመ ነው። ዓለም በሞላ የሚጠቅሰው ነው። ከዛ ነው የወሰድኩት፣ አንዱ አንዱ ሌላውም ደግሞ ከዚሁ ሀገር ውስጥ ከመጣ የገቨርነር የእናገር ደሴ የተናገረው ነው። አስር አስር ነጥብ አምስት ቢሊዮን ብል ዴፊሲት አለብን። አምስት ሺ ፐርሰንት መሆኑ ነው። እና ይሄንን ነው እንግዲህ የሚናገረው እና ከዛ ውስጥ የኤክስፖርት እርናችን ዋና አንድ ነጥብ ስድስት አራት ቢሊዮን ነው ይላል ዋል ኢምፖርት ዝ ቴን ፖይንት ፋይቭ ቢሊዮን ኢምፖርቱ ብቻ ዘጠኝ አስር ነጥብ አምስት ነው እና ይህን ሁሉ የሚና እዳውን ደግሞ ያለብን እዳና የፎረን ኤክስቼንጁን ገቨርነሩ የተናገረው ነው። የለንም ለመድኃኒት መግዣና ለነዳጅ ማስገቢያ ብቻ ነው ብሎ የተናገረው እሱ ነው። እኔ የፈጠርኩት አይደለም። ያንንም የፌልድ ስቴት ኢንዴክሱን ያወጣሁት ፋንድ ፎር ፒስ የታወቀው ማንም መጽሐፍ ሊስን የሚለው ኢንዲፔንደንት የሆነ ከዛ ውስጥ ነው የጠቀስኩት፣ እኔ አልፈጠርኩትም። ስለዚህ አገሬ ብታምር እወዳለሁኝ፣ ግን ፈልጌ እንትን ነው መሬት ላይ ደግሞ ያለውን ሁኔታ ስናይ ደግሞ ፋስተስት ግሮዊንግ ኢኮኖሚ ኢትዮጵያ ይባላል። ብዙ ኢኮኖሚስቶች ደግሞ ማቅረብ ይቻላል። ይህንን ውሸት እንደሆነ በመሬት ላይ ስናይ የህዝቡ ኑሮ ምንድን ነው እና እዛ አዲስ አበባ ውስጥ ሰርኩሌት የሚያደርገው ገንዘብ ዛሬ ይህን ስንነጋገር ለመቶ ዓመት የነበረ የልማት ባንክ የልማት ባንካችን ኮላፕስ አደረገ አርባ ስድስት ቢሊዮን ዶላር አበድሮ እና ሊመለስ አልቻለም። ያ ገንዘብ ለምንድን ነው ሊመለስ አልቻለ? ኮራፕሽን ሆነ እና በቡስትና ብድር የተሰጠ ነበረ። አሁን ያ ባንክ ሊዘጋ ነው። ባንክራፕት ሆኗል፣ ኪሳራ ገብቷል። ይህን የመሳሰሉ ነገሮች አሉ በሀገራችን ሲናቸው። ስለዚህ ኢኮኖሚው በእርግጥ ወድቋል። የኑሮውን መጠን መለካት ይቻላል፣ ኢንፍሌሽኑን ማየት ይቻላል። ምን አይነት ኑሮ የሚኖሩ ባለ ሀገር መሄድ ይቻላል ያለውን ነገር ለማየት ኢትዮጵያዊያን ኑሮ ያ ሁሉ ያሳየናል ለማለት ነው። የኢትዮጵያ ኢኮኖሚ እየወደቀ መሄዱን በደንብ ያሳየናል። መልካም የከሸፈች ሀገር ነች የሚለውን አጥብቀው እየተከራከሩ ነው ሻለቃ ዳዊት። ዶክተር ዮናስ ጥያቄን ላቆይ አሁንም። እሺ በእርግጥ ኢንዲኬተሮቹ ማሳያ ነጥቦቹ ሻለቃ ዳዊት ያነሷቸው በአለም ውስጥ የሚነሱ ነጥቦች ናቸው። የኔ ችግር እሱ አይደለም፣ ነጥቦቹ መሆናቸው አይደለም። ግን የኢትዮጵያ ኢኮኖሚ በእርግጥ ዓለም ባንክም ብዙ ጊዜ ይወቀሳል። የኢትዮጵያ ዳታ በዘመነ ቲፒኤልኤፍ ጊዜም አስራ ሶስት አስራ ሁለት ነው አስር ፐርሰንት አደገ የሚባለው ትክክል አይደለም ተብሎ ብዙ ይወቀሳል። ብዙ ኢኮኖሚስቶችም ክሬደብል በሆነ መንገድ እነዚህ ነገሮች ኤግዛጀሬትድ የሆኑ ይመስላሉ በሚል ያቀርቧቸዋሉ። ሆኖም ግን የእኛ ክርክር የሚሆነው እንደዛም ብለው እንኳን የሚከራከሩት ሰዎች አስራ ሶስት ፐርሰንት አይደለም አስር ፐርሰንት ነው ወይም አስር ፐርሰንት አይደለም ስምንት ፐርሰንት ነው ነው እንጂ የሚሉት የኢትዮጵያ ኢኮኖሚ የፖለቲካ ዓላማ የሌለው ንጹህ ኢኮኖሚስት የኢትዮጵያ ኢኮኖሚ በነ ቲፒኤልኤፍ ጊዜ ያላደገም ብሎ የሚል ትንሽ ችግር ያጋጥመዋል። አሁንም ስምንት ነጥብ አምስት አደገ ወይንም ኖ፣ ስምንት ነጥብ አምስት ሊሆን አይችልም፣ ስድስት ነጥብ ሊሆን ይችላል፣ አምስት ነጥብ ሊሆን ይችላል ብሎ ሊከራከርበት የሚችል ነጥብ ሊኖር ይችላል። ምክንያቱም የኢኮኖሚክስ ዶክተር ጋር ስትሄድ በሽታው ይሄ ሊሆን ይችላል። ትራይ ኤንድ ኤረር ነው በሙከራ ነው ፓርትሊ። ሆኖም ግን አንድ ሀገር ስምንት ነጥብ አምስት አደገ ቢባል ወይም አምስት ፐርሰንት አደገ ቢባል ኢቨን አምስት እንኳን አደገ ብንል የሰብ ሳሃራን አፍሪካ አቨሬጅ ከአምስት በታች ነው። ስለዚህ ኢትዮጵያ እየወደቀ ነው የሚለው ነገር በጣም ትክክል አይደለም። በኢኮኖሚ ፒሪ በኢኮኖሚክ ስንመለከተው ኢትዮጵያን ማየት ያስፈልጋል። ፐርካፒታ የእያንዳንዱ ሰው ኑሮ ማየት ያስፈልጋል። ይሄንን እያየን እኮ ነው እንጂ አገር ውስጥ የሚመጣውን ገንዘብና ከተማ ውስጥ ሰርኩሌት የሚያደርገውን ገንዘብ አይደለም ማየት ያለብን። ነገር ግን የትሪክል ዳዋኑ አድርጎ በእርሳች ወርዶ እያንዳንዱ ሰው ጋር ምን ድርሻ ያገኘ ነው። ገንዘቡነ ሰርኩሌት ያደርጋል። ኢንፍራስትራክቸር ልማት፣ ድርጅቶች፣ መንገዶች ይሰራሉ። ነገር ግን ያ ከተራው ገበሬ ጋር ዘጠና አምስት ዘጠና ስምንት በመቶ ከሆነ ህዝብ ጋር ምን ግንኙነት አለው ነው? ግንኙነት የለውም። ያን ግንኙነት ስናጣ ነው የኢትዮጵያ ኢኮኖሚ ከስፋል የሚያሰኝ እንጂ ኢትዮጵያ ውስጥ ሆነ በግራንትም ሆነ በተለያየ መልክ የሚገባውን ገንዘብ ያንን አካፍሎ በህዝቡ እንትን ይህን ያህል አደገ የሚለው እንትን ካልኩሌሽን አይሰራም። ይሄ ኢኮኖሚስቶችን ውድቅ አድርገውታል። ዋናው የሚታየው የሰው የተራው ሰው ኑሮ ታች ወርዶ ምን ይኖራል ነው። አንድ ነው መለኪያው። ሌላው መለኪያው ደግሞ ከጸጥታ ጋራ በስጋት የሚኖር ሰው፣ መነቃነቅ የማይችል ህዝብ፣ ያ ሁሉ ኮር። መለኪያው ይሄ ብቻ አይደለም፣ ሁሉም ተደምሮ ነው ያቺን ሀገር ወደቀች የሚያሰኛት። የመጨረሻ ወደቀች ያለች ቆይቷል። እንደዚህ ከተባለ ሁሉ ነገር የቴክኖሎጂ ጉዳይ ይጨመርበታል። የመጨረሻ ባኮርድነት የስልክ የቴክኖሎጂ አጠቃቀም፣ ይሄ ሁሉ ሲዳመር የኢትዮጵያ ኢኮኖሚ እታች ነው። የኢትዮጵያ የመጨረሻው ድሃ አስር ሀገር ውስጥ ነች ያለች ኢትዮጵያ ይሄ የታወቀ የተጻፈ በሁሉ ቦት ነው። ለፑረስት ካንትሪስ ተብሎ ቢወጣ ማናቸው መለኪያ ኢትዮጵያ አንዷ ነች። እኔ ወርልድ ባንክ በነበርኩበት ጊዜ የእኔ ስራ በዓለም ውስጥ ያሉትን ኢኮኖሚዎች ማነጻጸር ነበረ። ለዛ ኃላፊ ነበርኩኝ አፍሪካ ላይ ለሚደረገው ብቻ ሳይሆን ኢትዮጵያ ላይ ለሚደረገው ብቻ ሳይሆን ጠቅላላ በዓለም ላይ ለዛም ነው ቅድም ከሰማንያ አንድ ሀገር በላይ ዞር ያለው ያልኩት የእያንዳንዱን ሀገር ኢኮኖሚ የመመርመር እና የማወዳደር የማነጻጸር፣ ለዛ ክፍል ኃላፊ የነበርኩኝ አለም ባንክ በነበርኩበት ጊዜ እነዚህ ቁጥሮች እንዴት እንደሚገነቡ አውቃለሁኝ። እነዚህ ቁጥሮች ዝም ብለው ከአየር ላይ የሚሰቡ አይደሉም። አሁን ለምሳሌ ስለ አንድ ሀገር የኢኮኖሚ እድገት በምናወራበት ጊዜ በአንድ ወር ወይም በሁለት ወር አይደለም። አሁን ወርልድ ባንክ የሚያቀርበው በአሁኑ ጊዜ የሁለት ሺህ አስራ ሰባቱን ነው። ምክንያቱም ሁለት ዓመት ይፈጃል። የአንድን ሀገር ኢኮኖሚ ዳታውን ሰብስቦ በደንብ አመቻችቶ ካልኩሌት አድርጎ ብዙ ሶስት አራት ቦታ ላይ ቬሪፋይ የሚደረግበት ልትረዳኝ ትችላለህ? ቬሪፋይ ማመሳከር የሚቻልበት። አዎ ይቅርታ፣ ማመሳከር የሚቻልበት እሱ ሁሉ ከተደረገ በኋላ ነው። እኔ ለዛ ስምንት ዓመት ኃላፊ ነበርኩኝ። የኢትዮጵያ እድገት አዲስ አበባ ላይ በምናያቸው ፎቆች ሳይሆን ብዙ እድገት አሳይታለች በእርግጥ የጀመርነው በጣም ድሃ ነበር። ዛሬ ከዓለም አስር ድሃዎች አንዱ ነን ቢባል የዛሬ አስር አመት ኢትዮጵያ ከሞዛምቢክ ቀጥሎ ነበረች በድህነት ደረጃ ሶ ብዙ የመጡ ነገሮች አሉ። እነዚህ ሁሉ ግን አሁን ያለንበትን ሁኔታ አይገምጡም። አሁን ያለንበት ሁኔታ ትልቁ መሰረቱ ከአስራ ዘጠኝ መቶ ዘጠና አራት አመት ምረት በዚህ ሀገር ተቆጣጠር ማለት ነው የኮንስቲትዩሽኑ ሲወጣ የአንድ የአስራ አራት ገጽ ጽሑፍ ጽፌ ነበረ። ይሄ ነገር ምን ያህል ቀውስ ሀገሪቷን ሊከታት እንደሚችል ያ ነ አሁን ስር ሰዶ ኮንስቲትዩሽናችንም እሱ ነው፣ መመሪያውም እሱ ነው። የፖለቲካል ልግ እንትኖቹም እዛ ላይ ነው ያሉ። ይሄን ነገር ለማድረግ በጣም ጁዲሺየስ የሆነ ወይንም ደግሞ በጣም ታስቦበት ቀስ ብሎ የሚቀየር ነገር ነው። ነገ ተነስቶ አሁን ያለው ከአስር አመት እድሜ በላይ ያሉ ባለፈው ሀያ ሰባት አመት ተፈጥሮ ያደገው ኦሮሞን የተመለከትን እንደሆነ አጼ ሚኒሊክ አምስት ሚሊዮን ኦሮሞ ጨርሰዋል እየተባለ ያደገ ነው። የእናት ጡት የተቆረጠበት ሀውልት የቆመበት ቦታ ላይ ተወልዶ ያደገ ነው። እነዚህ ሰዎች ኢትዮጵያ የሚለውን ኮንሴፕቱም የላቸውም። ኢትዮጵያን የሚያመሳስሉት አርመኒዎች መጥተው እንደገዟቸው፣ እንደገደሏቸው፣ ጀኖሳይድ እንዳደረጉባቸው ነው። እንደዚህ ተብሎ የተፈጠረን ወጣት አሁን በአንድ ጊዜ ማንም ቢሆን ሊያስተካክለው አይችልም። እኔ ይስተካከላል አደለም። አሁን እኔ ደግሞ የዶክተር አብይ ጥፋት ነው አደለም የምለው ጠቅላላ ካለፈው ስርዓት ጀምሮ እስካሁን ድረስ ክብለት ተዳምሮ የመጣ ችግር ነው። እሱን አምናለሁኝ፣ ግን አሁን እየተባባሰ መቷል ነው እና ጊዜ እንዳያልፍ ወደ ፖለቲካው ብናመራ ችግሩ ህገ መንግስቱ ነዋል። ለእኔ የሚታየኝ ህገ መንግስቱ ነዋል፣ ፓርላማው ነዋል፣ ኤትኒክ የዘር ፌዴራሊዝም ነዋል። ይሄ ከሆነ ድረስ ይሄንን ለመለወጥ ምን ተደረገ እስከዛሬ ድረስ? በእውነት ዶክተር አብይ ብዙ ነገር ፈጽመዋል። ዶክተር አብይ የፈጸሙት ሁሉም ስርዓት ፈጥሮ ሳይሆን በስርዓት አማካኝነት ሳይሆን ዶክተር አብይ የፈጸሙት በመልካም ፈቃዳቸው በጠቅላይ ሚኒስትርነት ባላቸው ስልጣን ብዙ ነገር ሰርተዋል። እስረኛ አስወጥተዋል። የፖለቲካ ምህዳሩ እንዲሰፋ አድርገዋል። አንዳንድ ሰዎችም ለፍርድ እንዲቀርቡ አድርገዋል። በነጻነት ሰው መናገርና እንዲጽፍ አድርገዋል። እና ይሄንን ማንም ይሄንን የእሳቸው የፈጸሙትን ነገር ማንም ሰው ሊክድ አይችልም። ነገር ግን በስርዓት ለውጥ የተደረገ ሳይሆን ይሄ በግላቸው የተደረገ ነገር ነው። ሕዝብ የሚጠብቀው ምንድን ነው? የስርዓት ለውጥ ተደርጎ ወደ ዴሞክራሲ ስርዓት የምንሸጋገርበትና በዛ ስርዓት የምንገዛበት ሁኔታ ይፈጠር ነው። የሚታየው ስታተስ ኮ ያለው ሁኔታ እንዲጠበቅ እንጂ ባለበት እንዲቆይ ባለበት ባለበት ሁኔታ እንዲሆን ነው እንጂ። ምርጫው እንኳን ይካሄድ የሚባለው ህገ መንግስቱ ሳይለወጥ፣ ኢፒአርዲኤፍ ሳይለወጥ ባለው ህገ መንግስት መሰረት ምርጫ ይካሄድ ነው። መልካም። ጽሁፋችሁ ላይ በስፋት ያሰፈራችሁት ይሄ የከሸፈች አገር የሚለው ሀሳብ ነው ትንሽ ጠንከር ያለውን ክርክር ያመጣው። ዝርዝሮችን እናንሳ፣ ውይይታችሁንም ትንሽ ቀልጠፍ ለማድረግ ዶክተር ዮናስ ወደ እርስዎ ልምጣ። ይሄ ሁሉን ያሳሰበ እርስዎ ይዘረዝሯቸዋል፣ ሂደት ማስተካከያ ማስፈለጉ ግን ግድ ነው ብለዋል በጽሁፎም። ማስተካከያው ጋር ከመድረሳችንና አማራጮችን ከማየታችን አስቀድሞ ግን ብዙዎችን ያሳሰበ ሻለቃ ዳዊትም ትንሽ ጨረፍ አድርገውታል በጽሁፋቸው ገፋ አድርገው የሚሄዱበት የህዝቡን የዕለት ተዕለት ኑሮ አደጋ ላይ የጣለ ሰላማዊ ሁኔታዎች በሌሉበት ኢኮኖሚ በምን መልኩስ መቀጠል ይችላል? ኢኮኖሚን በሚመለከት የደህንነት ዋስትና ማጣትን ሻለቃ ዳዊት ቀደም ብለው እንደተከራከሩት ሁሉ የተለያዩ ኃይሎች በገዛ ፈቃዳቸው ሌላ መንግስት የሆኑ ይመስላል የሚባል ደረጃ እስኪደርስ ጥቃቶች በተለያየ አካባቢዎች ከዚህ ቀደም ባልታየ መልኩ መካሄዳቸው አሳሳቢነቱን አያንረውም ወይ? አሳስቦናል የሚለው ድምፅ ብዙ ነውና በዛ ላይ ምንም የሚያከራክር ሁኔታ የለም። የተደረገው ነገር እንደዚህ ነው። ፕራይም ሚኒስተሩ ወይም በአሁኑ ጊዜ ያለው አስተዳደር ከውጭ ያለውን የፖለቲካ ተቃዋሚ ወደ ኢትዮጵያ እንዲገቡ አደረጉ። ውጭ የነበሩት እነዚህ የሚዲያ ሰዎችን ኢትዮጵያ ውስጥ ገብተው እንዲንደቃ እንደቁ አደረጉ። ሁሉ በነጻ እንዲገቡ ተደረገ። ይህ በሚደረግበት ጊዜ እንዲሁም ጽሁፌ ላይ ምን ብያለሁ? ቸርችል የተናገሩትን ነገር እውሸት አንዴ ከተለኮሰች አለምንስ ትዞራለች እውነት ሱሪውን ለብሶ እስከሚቆም ድረስ ይላል አንድ ውሸት ከአንድ ቦታ ስትለኮስ በጊዜው ቶሎ ሙያችው ውሸት መጥፋት አለባት አሁን በተለይ የዚህ የሶሻል ሚዲያ ኑ ግቡ በሚሉበት ጊዜ ሶሻል ሚዲያውን እንዳለለቀቁት መንግስት ያንን ኮንትሮል ሊያደርግ የሚችልበት በህግና በጉልበት ሳይሆን እነሱ አጀንዳውን ቀድመው ከመያዛቸው በፊት መንግስት የእሱን አጀንዳ ሲስተሚክ በሆነ መንገድ ወዴት እያመራ እንደሆነ ያንን መፍጠር አልቻለም። ይሄ ነው ፕራይም ሚኒስተሩ የሚያደርጉት ነገር ሁሉ ትተው ይሄንን ነው አሁን ማድረግ ያለባቸው። ክፍያም አልፈልግም፣ ልረዳችሁ እችላለሁ፣ መጥቼ ያንን ላቋቁምላችሁ እችላለሁ። ያን ነበረ እኔ ከጁን ቱ ታውዘንድ ኤቲን ጀምሬ፣ ምክንያቱም በጣም ያሳሰበኝ ነገር እሱ ነበረ። አሁን ባዶ ቦታ ተለቀልቀላቸው፣ ያ የተከፈተ ቦታ ለብዙ የአክራሪ ባዶ ቦታ ለቀቀለት። አሁን የጠቅላይ ሚኒስትሩ ትልቁ ችግር ምንድን ነው? ኦሮሞውን ትንሽ አኮሞዴት የሚያደርግ ነገር ሲጀምሩ፣ ይሄው የኦሮሞን አጀንዳ ነው እሳቸው የሚገፉት ይባላሉ። የአማራውን ደግሞ ትንሽ ለቀቅ ያደረጉ እንደሆነ ኦሮሞ ደግሞ እኚህ ሰውዬ እኮ የኢትዮጵያን አጀንዳን የያዙት ይላል። ከነ ጭራሹም ብዙ ተቃውሞ ያለባቸው የጠቅላይ ሚኒስትር አብይና አቶ ለማ ኢትዮጵያዊነት ሱስ ነው ወይንም ሞተንም ቆመንም ኢትዮጵያዊ ነን የሚለውን አጀንዳ ይዘው ሲመጡ የአርባ ዓመት የኦሮሞ ሊብሬሽን ቴዎሎጂ ቴዎሎጂ ብለው ምንድን ነው ወደ ሃይማኖትነት ተቀይሯል። በሎጂክ የሚመራ ሳይሆን በመንፈስ የሚመራ ሆኗል። ያ መረን ስለተለቀቀ አሁን ብዙ ያየናቸው ኬዎሶች አሉ። እነዛን ለማድረግ የኮሚኒኬሽን አውታር መፈጠር አለበት፣ የሚለው ላይ አንድ መጨረሻ። ከሻለቃ ጋራ ትንሽ ለየት የሚያደርገኝ ምንድን ነው ሻለቃ ብቻ አይደሉም፣ ብዙ ሰው የተናገረው ነው። ምንድ ነው ሮድማፕ አልሰጡንም። ሮድማፕ በአማርኛ ልዘዳ ይችላል፣ ፍኖተ ካርታ ይልታል። የሚኬድበትን ማሳየት የሚችል ፍኖተ ካርታ አልሰጡንም ይላሉ። እኔ የጠቅላይ ሚኒስትሩ አማካሪ ብሆን በአሁኑ ጊዜ የፖለቲካል ፍኖተ ካርታ ማውጣት ማለት የፖለቲካ ሲውሳይድ ነው። እራስን መግደል ማለት ነው። ለምን ያልከኝ እንደሆነ ኢትዮጵያዊነት የሚለውን ይዘው የዘር ፖለቲካ ቆሞ ኢትዮጵያነት እንመለሳለን ቢሉ እንዳለ ኦሮሞ ይገለበጥባቸዋል። ወይንም ደግሞ አይ የለም አሁኑኑ እንዳለው አንዳንድ መሻሻል አድርገን ኤትኒክ ፌዴራሊዝሙንም እናደርጋለን ያሉ እንደሆነ ደግሞ ይሄ ኢትዮጵያዊ ነኝ የሚለውና አማራዊ ነሳባቸዋል። በአሁኑ ጊዜ ኮንሰንሰስ ነው ቢልድ መደረግ ያለበት አማራው በራሱ መካከል አንድ ሴንተር መፍጠር አለበት። ኦሮሞ በራሱ መካከል ከዛ በኋላ የሚመጣ ነገር ነው እንጂ አሁን እዛ አጀንዳ ውስጥ ቢገቡ። እኔ ለዛም ነው እሱን ይተዉና የኢኮኖሚ አጀንዳ እንያዝ ያልኩበት ምክንያት ለዛ ጥሩ ነው። ዶክተር ዮናስ አማካሪ አለመሆኑ ጥሩ ነው ስም አሉስማማም በምትናገረው ከአክብሮት ጋር መልካም። ዶክተር ዮናስ ሌላ ጥያቄ የሚጋብዙ ሀሳቦች አንስተዋል። ለሻለቃዳዊት እድል መስጠት ስላለብኝ ወደዛ ልሂድና አመለሳለሁ። ሻለቃ ዳዊት አንዱ ችግሩ አንተ ያልከው ነው። ዶክተር ዮናስ ሚዛን ለመጠበቅ ነው። የኦሮሞ ቤዛቸውን እና የኢትዮጵያዊነት ኃላፊነታቸው ሁለቱም ሚዛን መጠበቅ አስቸገራቸው። ኤትኒክ ፌዴራሊዝም የትም አገር የለም። አፍሪካን መረመርኩኝ። ሁለት ቦታ ብቻ ነው ያለው ናይጄሪያና ኮሞሮስ ሁለቱም የዘር አይደለም የኤትኒክ ፌዴራሊዝም ያለው ኢትዮጵያ ውስጥ ብቻ ነው። ይሄን ኤትኒክ ፌዴራሊዝም እያላሉ በመሄድ ፋንታ እያጠበቅ ነው እያጠበቅ ነው፣ እየከረረ እየከረረ ሄደ። ዛሬ ደቡብ ውስጥ ያሉ በአቅጣጫ ነበር እስከ ዛሬ የምንጠቀሰው ከእንግዲህ ወዲያ በዘራችን መሆን አለበት ነው። እያንዳንዳቸው ደግሞ የራሳቸውን ዞን እንዲፈጠር እየጠየቁ ናቸው። ከዛ ባሻገር ደግሞ የእኛ ያልሆኑ ኦሪጂናል የዚህ አካባቢ ያልሆኑ ሰዎች ይውጡ እያሉ ደግሞ እያባረሩ ናቸው። ነገር ግን ይሄ ሁሉ የፖለቲካው ዳይናሚክስ የፈጠረው ሁኔታ ነው። ይህንን ለመቆጣጠር ቻለ። መንግስት ደካማ ነው። ሮድማፕ አንድ መንግስት ስልጣን በሚይዝበት ጊዜ በተለይ ደግሞ በእንደዚህ ያለ ቀውስ ባለበት ጊዜ ስልጣን በሚይዝበት ጊዜ ግን ቪዥን ያስፈልገዋል። ምንድን ነው የሚሰራው ስራ? ምንድን ነው የሚሰራው? ወዴት አቅጣጫ ነው የሚሄደው? ይሄን ሁኔታ እንዴት አድርገን ማቀዘቅዘው የሚል አንድ ሮድማፕ። ማናችንም በቢሮ እንኳን ሮድማፕ ያስፈልገዋል፣ እንኳን በአገር ደረጃ። ያንን ሮድማፕ አውጥተው መናገር አለባቸው፣ ማሳየት አለባቸው፣ ፍኖተ ካርታ ዶክተር ዮናስ በእርስዎ ልጀምርና ወደ ሻለቃ ዳዊት እመለሳለሁ። ስለ ጋራ መግባባት አንስተዋል። ኅብረተሰቡ በተዛባ መረጃ የሚበረዝበት ሁኔታ ስለማክሸፍ ወይም ያን ሁኔታ ስለመቀየር ወሳኝነት ጠቅሰዋል። ነገር ግን ደጋግሞ የሚነሳውን አንድ ጥያቄ እንመልከት። ይሄ በሀገር ውስጥ አሁን ያለው ሁኔታ በተጨባጭ የሆነ ነገር አይደለም ወይ? አሁን ያለው ሁኔታ በእርግጥ የወረሱት ነው። በእርግጥም ግዙፍ ነው፣ ብዙ ስራም ሊጠይቅ ይችላል። ነገር ግን ከዚህ ቀደም ባልታየ መልኩ የሰዎች ሕይወት አደጋ ላይ የሚወድቅበት ያን መለወጥ አለመቻል በመንግስት የደህንነት ዋስትና ጥበቃ ማጣት ችግር አይደለም ወይ? ያን መፍታት እንዴት ቀጠሮ ይሰጠዋል? ሻለቃ ዳዊት በአንድ አመት ጊዜ ውስጥ ምርጫ ራሱ እንደ ምርጫ ሊወሰድ እንደማይችል ከአንዳንዶች በመስማማት ይከራከራሉ። ለዚህም የችግሩን ውስብስብነት እና ለነኚህ ዛሬ ለሚታዩት የበረቱት ፈተናዎች ምክንያቱ የዛሬው ሕገ መንግስት መሆኑን ያነሳሉ። በጽሁፎም በዝርዝር ይሄዳሉ። ይሁንና በአማራጭነት ምርጫን አለመውሰድ በአንድ ወገን ተይዞ አንድ አመት በሞላው የጠቅላይ ሚኒስትር አብይ አስተዳደር የታዩ ችግሮችን መላ ማለት ባለበት አሁን የሚደረጉትን የማስተካከያ እርምጃዎች ይደረግባቸው አይደለም፣ እርሶ ካልቻሉ ኃላፊነታቸውን ይልቀቁ እስከሚለው ድረስ ይሄዳሉ። በእርግጥ አንድ አመት ለአመታት የተጠራቀመውንና ሁኔታዎች ፈቅዶለት ቅድም ዶክተር ዮናስ እንደሚሉት የተባባሰውን ችግር ለመፍታት በቂ ነበር ወይ? ለዜጎች ደህንነት ዋስትና መስጠትን ጨምሮ ያላደረጓቸው የሚጠየቁባቸውን ነገሮች እንዲያደርጉ ማድረግ ለምን አማራጭ አልሆነም? ለነገ ጊዜ የለም ብለዋል። ነገር ግን ሊስተካከል የሚችል እድል መኖሩንም ጠቁመዋል። ሻለቃ ዳዊት ጠበቅ ያለውና በጣም ወሳኙን ነገር በምትነጋገሩበት ሰዓታችን አለቀ። አድማጮች ተወያዩ፣ ተነጋገሩ። ለአሁኑ ግን እንግዶች ሻለቃ ዳዊት ወልደ ጊዮርጊስ፣ ዶክተር ዮናስ ብሩ ለጊዜያቸው አመሰግናለሁ። ውይይቱ ክርክሩ ይቀጥላል። እግዜአብሔር ስጥልኝ። በጣም እናመሰግናለን።